የመናኝ ጉዞ ምዕራፍ አስር ከጥርጣሪ ግንብ መዳኑ። ክርስቲያንና ባለተስፋ ከእውነተኛ መንገድ ወጥተው ወደ ጥርጣሪ ግንብ ገብተው እንዴት እንደዳኑ። ነገር ግን ገና ወደ ፈለጉት አልደረሱምና አሁንም ደግሞ ለመሄድ ባሰቡ ጊዜ በልተው ጠጥተውም መንገዳቸውን ቀጠሉ። አሁንም ጥቂት ጊዜ ከሄዱ በኋላ መንገዳቸው ለጊዜ ከወንዙ እንደተለየ በህልም ያየው። በዚህ ምክንያት በጣም አዘኑ። ሆኖም ከመንገዱ ፈቀቅ ሊሉ አልደፈሩ። ይህ መንገድ ወንዙን ከለቀቀ ጀምሮ ያልተስተካከለ ሸካራ ነበረና ከርዝመቱ የተነሳ እግራቸው አጎበገበ። ስለዚህም ከመንገዱ ክፋት የተነሳ የእነዚህ ምናንያን ነፍስ አዘነች። ዛልቁ፣ 21 አራት ወደፊትም ሲሄዱ የተሻለ መንገድ ለማግኘት ተመኙ። በፊታቸውም ከመንገዱ ወደ ግራ በቅጥር የታጠረች ትንሽ መስክ ነበረች። በእርሷም እርከን ወይም መሰላል ነበረባት። ይህችን መስክ የስህተት መንገድ ተባለች። የዚያን ጊዜ ክርስቲያን ባልንጀራውን ይህች መስክ በመንገዳችን አጠገብ ከሆነች በእርሷ በኩል እንሄድ፣ አለው። ከዚያም በኋላ እንዴት እንደሆነ ያይ ዘንድ ወደ እርከኑ ቀረበ። በቅጥሮም ውስጥ በመስኳ አጠገብ አንድ ትንሽ ስላች መንገድ አየ። ክርስቲያንም አለ፣ ይህን የፈለጉት በዚህ መንገድ የተሻለ ነው። ባለተስፋዊና፣ በእርከኑ እንሻገርና እንሂድ ባለ ተስፋ፣ የች ስላሽ መንገድ ከመንገዳችን የለየችንስ እንደሆን? ክርስቲያን አይመስለኝም፣ ይህ ከመንገዳችን ሸርሞ ለሸርሞ እንደሚሄድ እንደውም ባለተስፋ ተስፋ ሀሳቡን ተቀብሎ ከባልንጀራው ጋር በርከኑ አለፈ። እነሆ ወደ መስኩ ከወረዱ በኋላ ለእግራቸው እጅግ ተመቻቸው። ደግሞ ስሙ ከንቱ መታመን የተባለ አንድ ሰው ባስተፊታቸው ሲሄዳዩና ጠርተው መንገዷ ወደ ቤት እንደምትወስድ በጠየቁት ጊዜ ወደ ሰማያዊቱ መንገድ ሰማያዊቱ ደጅ ሰላም ነው ብሎ መለሰላቸው። ወደ ሰማያዊቱም ደጅ ሰላም ነው ብሎ መለሰላቸው። ክርስቲያን አየህ አላልሁም? እወቅ አሁን በቅን መንገድ ላይ ነን አለው። እንደዚሁም ሰውየውን ተከተሉት፤ እሱም በፊታቸው ይሄድ ነበር። ነገር ግን በፊታቸው ሲያዩት የነበረ በመሸና በጨለመ ጊዜ ከዓይናቸው ተሰወረ። በፊታቸው ሲሄድ የነበረው ከንቱ መታመን የሚረግጠውን ማየት ስላቃተው የዚያ መሬት ጌታን እቡያን ሰነፎችን ለማጥመድ ባስቆፈረው እጅግ በጠለቀው ጉድጓድ ወድቆ ተሰባበረ። ኢሳይያስ 9፥16 አሁንም ክርስቲያንና ባልንጀራው ሲወድቅ በሰሙ ጊዜ ምን እንዳገኘው የጠይቁት ዘንድ ጠሩት። ግን የስቃዩን መቃተት ከመስማት በስተቀር አንዳች መልስ አላገኙም። የዚያን ጊዜ ባለተስፋ ተስፋ ባልንጀራውን ወዴነው ያለ ነው አለ። ክርስቲያን ግን ባልንጀራውን ከቀና መንገድ ስላወጣው አፍሯልና ዝም አለ። ደግሞም ዝናብ ይዘንብ ጀመረና የሚያስፈራ ነጎድጓድና መብረቅ ጭምር እየበዛ ሲሄድ ከባድ ጎርፍ ተጥለቀለቀ። የዚያን ጊዜ። ባለ ተስፋ እንደ ስል ባዘን ተነፈሰ። አይ ምን ነው በአውራው መንገድ በቀራ ክርስቲያን የጭስላች መንገድ እንደምታጠፋን ማን አሰበ? ባለተስፋ ባለ ተስፋ በመጀመሪያው ፈራውት ጥቂት ማስጠንቀቂያ ሰጠው። ታላቄ ባትሆን ከዚያ የሚበልጥ ገልጬ በነገረው ነበር። ክርስቲያን ወንድሜ ሆይ አትቆጣ። ከመንገዱ አውጥቼ በእንደዚህ ያለ መከራ ስለ መራው ያሳዝነኛል። ወንድሜ ሆይ ክፉ በማሰብ እንዳላደረግው አላደረገውምና ይቅር እንድትለኝ ለምንሃለሁ። ባለ ተስፋ አይዞ ወንድሜ ሆይ ይቅር ላሃለሁ። ደግሞም ይህ የሚበጀን ይመስለኛል። ክርስቲያን ምዕረተኛ ወንድም ስላገኘው እጅግ ደስ ይለኛል። ግን ወደ ኋላ ለመመለስ እንሞክር ሞክር እንጂ ከዚህ አንቁ። ባለ ተስፋ እሺ። ግን ወንድሜ እኔ በፊትህ ልሄድ። ክርስቲያን አይደለም፣ ሁለታችን ወደ አልቀና መንገድ የገባ ነው። በእኔ ምክንያት ነውና አንዳች ጉዳት ቢያመጣብን እኔን በፊት እንዲያገኘኝ ፈቃድ ቢሆን እኔ ያስቀድም እሄዳለሁ። ባለተስፋ የለም፣ አይሆንም። አሁን ነፍሴን በሐዘን ስለ ተያዘች እንደ ገና በመንገድ ትሳሳት ይሆናል። ወዲያውም ልባችሁ ልባችሁን አቅኑ፣ ወደ ቀናው መንገድ ቀድሞ በሄዳችሁበት ተመለሱ የሚል ድምፅ ሰሙ። ኤርሚያስ 31 21 ይህንንም በመስማታቸው በጣም ተደሰቱ። አሁንም ለመመለስ እስኪቸግራቸው ድረስ ጎርፉ እጅግ በረታ። በዚያን ጊዜ አንድ ሀሳብ መጣልኝ። እርሱም እንደዚህ ነው። ወደ ነበርንበት መንገድ ከመመለስ ይልቅ ከነበርንበቱ መንገድ መውጣት ይቀላል። ሆኖም ወደ ኋላ ለመመለስ ፈተኑ። ነገር ግን እጅግ ድቅድቅ ጨለማ ሆኖ መንገዱም ጎርፍ አጥለቅልቆት ነበረና ዘጠኝ ወይም አስር ጊዜ የሚያህል ለመስጠም ቀረቡ። በዚህ ሁሉ ድካማቸው በዚያን ማታ ወደ እርከኒቱ መድረስ አልተቻላቸውም። ስለዚህም በመጨረሻው አንድ ጥግ አገኙ። ከዚያም ምስኪና ጋር ድረስ ተቀመጡ። ነገር ግን ፍጹም ደክመው ስለነበሩ ተኙ። አሁንም ከዚያች ተኝተውባት ባት ከነበረው ስፍራ አጠገብ አንድ ጥርጣሬ የተባለ ግንብ ነበር። የዚያን ግንብ ባለቤት ተስፋ ቆራጭ የተባለ አንድ ግዙፍ ሰው ነበር። መናንያንም ተኝተው የነበሩበት ቦታ የርሱ ነበር። ስለዚህም አቶ ተስፋ ቆራጭ በነጋው ማልዶ በቦታው ሲመላለስ ሳለ ክርስቲያንና ባለ ተስፋን በቦታው ተኝተው ባገኛቸው ጊዜ በቁጣ ቃል አነቃቸውና ከየት እንደመጡ በመሬቱ ላይም ምን ጉዳት እንዳላቸው ጠየቃቸው። እነርሱም መንገድ የጣፋባቸው መናንያን እንደሆኑ ነገሩት። የዛን ጊዜ ተስፋ ቆራጭ በዚህ ሌሊት ቦታይ እንዳቅጣችኋል፣ ተኝታችኋልና በድላችሁኛል። ስለዚህም የግድ ከእኔ ጋር መሄድ አለባችሁ አለ። እንዲሁም ከእነሱ ይበረታ ነበረና ለመከተል ግድ ሆነባቸው። እንደ በደሉ አውቀዋልና የሚመልሱትም አልነበራቸው። ተስፋ ቆራጭ ያጣደፈ ወደፊት ነዳቸውና ጨለማ በሆነና በቆሸሸም ለነፍሳቸውን በማይስማማ ግንብ ውስጥ በግዞት አስገባቸው። በዚህም ግዞት ያለ አንዳች ቁራሽ እንጀራና ያለ አንዳች ነጥብ ውሃ ያለ ብርሃንም ማንም ሳይጠይቃቸው ከሮብ ጠዋት ጀምሮ እስከ ቅዳሜ ማታ ድረስ ተቀመጡ። መዝሙር 84 18 እስከ 19 ስለዚህም እነሱ ከወዳጆቻቸውና ከሚያውቋቸው ተለይተው እጅግ በጨነቀ ኑሮ ነበሩ። አሁንም ክርስቲያን ይህን ጭንቀት የመጣባቸው ባለማስተዋል ከሆነው ምክሩ የተነሳ መሆኑን ስለተረዳ እጥፍ ሐዘን ሆነበት። ላተት ተስፋ ቆራጭ ስሟ ግድልሽ የተባለች ሚስት ነበረችው። እሷም ልተኛ በሄደ ጊዜ ሁለት ሰዎች በመሬቱ ስላለፉ ይዞ በግዞት እንደ ጣላቸውና ያደረገውንም ሁሉ ነገራት። ደግሞ ምን ሊያደርግባቸው እንደሚገባው ጠየቃት። እሷም እነማን ናቸው? ከወዴትስ በጡ? ወዴት ለማሄድ ያስባሉ? ብላ ጠየቀችው። እርሱም የጥያቄዋን መልስ ከሰጣት በኋላ በነጋው ከእንቅልፉ በነቃ ጊዜ እስረኞችን ያለ ምሕረት እንዲገርፍ መከረችው። እርሱም በተነሳ ጊዜ አንድ የኮሽም መንዶ ወይም ዱላ ወስዶ ወደ ግዞቱ ወረደ። ስገባ ሰዎችን አንዳች ቅፉል ክፉ ቃል ሳያገኝባቸው እንደ ውሾች በክፉ ቃል ሰደባቸው። በኋላም ተነስቶ ካሉበት መንቀሳቀስ እስኪያቅታቸው ድረስ አጥብቆ ደበደባቸው። ይህ ከሆነ በኋላ ወጣ። ከዚያም ተዋቸው። እነሱም በአንድ ሆነው ስለ መከራቸው ያዝኑና ቀኑን ሁሉ በመጨነቅና በመረረር ልቅሶ አሳለፉ። ማታም ወይዘሮ ግድልሽ ከባለዋ ጋር ስትጫወት እስረኞችም ገና በሕይወታቸው እንዳሉ በሰማች ጊዜ ራሳቸው ነፍሳቸውን እንዲያጠፉ እንዲመክራቸው አደረገች። በነጋም ጊዜ አሁንም በቁጣ መንፈስ ወደ እነርሱ ገባና ከክፉ ዓይን አያቸው። ከበትሩ የተነሳ ስቃይ እንደነበረባቸው ባየ ጊዜ ከዚህ ስፍራ ከቶ መውጫ አይላችሁም አላቸው። ስለዚህ ነፍሳችሁን ስለዚህ ነፍሳችሁን በካራ ወይም በገመድ ወይም በመርዝ እንድታጠፉ መክራችኋለሁ። በእንደዚህ ያለ መከራ ሳላችሁ ስለምን በሕይወት ልትኖሩ ትወዳላችሁ? እነርሱም እንዲለቃቸው በለመኑት ጊዜ በሚያስፈራ ግልምጫ ተመለከታቸው፣ ተነሳባቸው። አንዳንድ ጊዜ ግን ከፀሐይ ብርሃን የተነሳ የሚል የሚጥል በሽታ ነበረበትና ይህምም በድንገት ተነስቶበት ሁለቱ እጆቹ ደረቁ፣ ያለዚያስ በገደላቸው ነበር። ስለዚህ ከዚያ አውጥቷቸው ወደ ቤት ተመለሰ። እዚያን ጊዜ እስረኞቹ ተስፋ ቆራጭ የመከራቸውን ማድረግ የሚገባ ወይም የማይገባ እንደሆነ እርስ በርሳቸው ተማከሩ። ክርስቲያን ወንድም ሆይ ምን እናድርግ? ይህ ያለንበት እጅግ የሚያስቸግር ኑሮ ነው። እንደዚህ ከመኖር በገዛ እጅ ከመሞት የሚሻለውን እኔ ራሴ አላውቅም። ነፍሴ ታንቆ መሞትን መረጠች። ኢዮብ ሰባት አስራ አምስት ደግሞ ከዚህ ግዞት ቤት ይልቅ መቃብር የተሻለ ሆኖ ይታየኛል። ታዲያስ የተስፋ ቆራጭን ምክር እንቀበልን ባለተስፋ! አሁን ያለንበት ኑሮ በእውነት የሚያስፈራ ነው። ሁልጊዜ እንደዚህ ሆኖ ከመኖር መሞት እጅግ በጣም ይሻላል። ግን እስቲ እናስብ የምንሄድበት አገር ንጉስ አትግደል አለ። የሌላንም ነፍስ እንዳንገድል፣ ይልቁንም የአሁኑን ምክር ተቀብለን የራሳችንን ነፍስ እንዳንገድል በጽኑ ተከልክለናል። ሌላውን የሚገድል ስጋን ብቻ ያጠፋል። ራሱን የሚገድል ግን በአንድ ጊዜ ስጋውና ነፍሱን ያጠፋል። ደግሞም ወንድሜ ሆይ አንተ በመቃብር ስለ ማረፍ ትናገራለህ። ነፍሰ ገዳዮች ሁሉ ግን የሚገቡባትን ገሃነምን ረስተሃል። ነፍሰ ገዳይ ዘላለም ሕይወት የለውምና ተብሎ ተጽፏል። ደግሞም ስልጣን ሁሉ በተስፋ ቆራጭ እንዳልሆነና እንዳልሆነ እናስብ። ከእኛ በፊት ሌሎች እስረኞችን ይዞ እንደነበረ እነርሱም ከእጁ እንዳመለጡ ሰምቻለሁ። አሁንስ ማን ያውቃል የአለም ፈጣሪ እግዚአብሔር ተስፋ ቆራጭን እንዲሞት ቢያደርግ ወይም የግዞቱን ደጅ መዝጋት ቢያስረሳው ወይም ደግሞ በመካከላችን ሳለ በድንገተኛ ህመሙ ዋሳቶቹ ቢፈዙ፣ እንደዚህ ቢሆን በድፍረት ከእጁ አመልጥ ዘንድ እሞክር ነበር። ልቤ ቆርጭ ያለው በፊት እንደዚህ ለማድረግ ባለመሞከር የሰነፊውኝ። ነገር ግን ወንድሜ ወይ የሆነ ሆኖ በትዕግስት እንቆይ ጥቅት ምንጽና ከዚህ በደስታ የምንፈታበት ጊዜ ይመጣ ይሆናል። እኛ ግን የገዛ ራሳችንን ገዳዮች እንሁን። በዚህ ቃል ባለ ተስፋ በዚህ ቃል ባለ ተስፋ የወንድሙን አእምሮ ለጊዜው አስታገሰና በዚያ በሚያሳዝን ኑሯቸው ያንን ቀን ደግሞ በጨለማ ውስጥ አሳለፉ። እነሆም በዚያው ማታ ተስፋ ቆራጭ እስረኞቹ ምክሩን ሰምተው እንደሆነ ለማየት እንደገና ወደ ግዞቱ ወረደ። ነገር ግን ወደዚያ በመጣ ጊዜ በሕይወታቸው አገኛቸው። ሆኖም ከረሃብና ከጥማት ከተመቱበትም ቁስል የተነሳ ከመተንፈስ በቀር ሌላ ኃይል እንዳልነበራቸው በሕይወታቸውም ባገኛቸው ጊዜ እጅግ በጣም ተናደደ። ምክሩንም እንዳልሰሙ ባየ ጊዜ ምን ነው ባልተወለድን የሚያሰኛችሁ ክፉ ነገር ያገኛችኋል ብሎ ዛተባቸው። በዚህም ነገር በፍርሃት ተንቀጠቀጡ። ክርስቲያንም ከድንጋጤ የተነሳ ለጊዜው ነፍሱን እንዳላወቀ ይመስለኛል። ወደ አእምሮ በተመለሰ ጊዜ ግን የተስፋ ቆራጭን ምክር እንደሚቀበሉ ወይም እንደማይቀበሉ ንግግራቸውን ቀጠሉ። አሁንም ክርስቲያን ሊቀበል አሰበ። ባለ ተስፋ ግን ሁለተኛ መልሱን እንዲህ ስል መለሰለት። ባለ ተስፋ ወንድሜ ወይ ቀድሞ እንዴትን ጀግና እንደነበረ አታስብም? ከአፖሊዮን ወይም በሞት ጽላ ዱላ ዱሃ ያየኸው የሰማውን ወይም የተሰማህ አንዳችሁ እንኳ ሊያሸንፍህ አልቻሉም። ከአሁን በፊት ስንት መከራ ስንት ፍራት ስንት ድንጋጤ ችለህ እንዳሳለፍህ አስብ። አሁን ግን እንዴት ልብህ በፍራት ተዋጠ? እኔ እንኳ ከፍጥረቴ ከአንተ ይልቅ ደካማ የሆኑ ከአንተ ጋር በግዞት እንዳለው ታያለህ። ደግሞ የግዙፍ አንተን እንዳቆሰለ እንዲሁ እኔን አቆሰለኝ። አንተን እንጀራና ውሃ እንደነሳ እኔንም ነሳ። አንተንም በጨለማ እንደሚያሰቃይ እንዲሁ እኔን ደግሞ አሰቃየ። ግን እንደ ገና እንታገስ። በኮንቱነት ገበያም እንዴት ወንድ እንደ ነበር፣ ሰንሰለትን፣ ግዞትን፣ ሞትንም እንዳልፈራ አስብ። ስለዚህ እንደሚቻልን መጠን በትዕግሥት መከራችንን እንቀበልና ለክርስቲያን ከማይገባ ከሚያሳፍር ነገር ሁሉ እንራቅ። አሁንም እንደገና በመሻ ጊዜ ተስፋ ቆራጭ ከምስቱ ጋር ወደ መኝታው ከሄደ በኋላ ምስቱ እስረኞች እንዴት ናቸው? ምክርህን ሰምተዋልን? ብላ ጠየቀችው እሱም ከሞት ቃይ የሚመርጡ ደፋሮች ናቸው ብሎ መለሰ። የዛን ጊዜ አለችው፣ ነገ ወደ አጥር ግቢ ውሰዳቸው፣ በፊትም የገደልያቸውን ሰዎች አጥንትና ራስ አሳያቸው። ሳምንት ሳይሆን እነሱም ደግሞ እንደ ባልንጀሮቻቸው እንደምትጠበጣጥሳቸው አስፈራራቸው።